የመረጃ ነጻነት ዓለም አቀፍ የሰብአዊ መብት ድርጅት ሪፕሬቭ የተሰኘው ግብረሰናይ ድርጅት ትላንት ያወጣው መረጃ እንደሚያሳየው በብሪታንያ የዓለም አቀፍ የልማት ጽህፈት ቤት እርዳታ የኢትዮጵያ ፖሊስ ወታደር የፍትህ ሚኒስትርና የዲፕሎማት እጮች በደህንነትና ማናጅመንት የከፍተኛ ዲግሪ ስልጠና እየወሰዱ ነው። የውጭ ጉዳይ ቢሮ 500 ሺህ የእንግሊዝ ፓውንድ በደህንነትና በአስተዳደር ከፍተኛ ስልጠና ወጪ ወደ ስድስት መቶ ሺህ የሚጠጋ ሌላ ተጨማሪ ፓውንድ በብሪታንያ መንግስት መከላከያ ሚኒስቴር ባለፈው አመት ለተከፈተው ለኢትዮጵያ ሰላም አስከባሪ ኃይል ስልጠና ማዕከል የተደረገ ውጪ ነው። ከ18 ወራት በፊት የዓለም አቀፍ ልማት ጽህፈት ቤት በኢትዮጵያ ሊደረግ የነበረ ተመሳሳይ የእርዳታ ፕሮግራም በሀገሪቱ ባለው ስጋት የተሰረዘ ሲሆን ከተወሰነ ጊዜ በኋላ ግን መልሶ ግጭት፣ ደህንነትና መረጋጋት በሚል እንደገና የአንድ ቢሊዮን ፓውንድ እርዳታ ወጪ ተደርጓል። የብሪታንያ ግብር ከፋይ ህዝብ ገንዘብ የሰው ልጅ መሠረታዊ መብት መከበር በማይችልበት ሀገር ሰብአዊ መብት ለማያከብር መንግስት መዋሉ እጅግ አሳሳቢ ነው ሲሉ የሪፕሬቭ ምክትል ዳይሬክተር ሀሪየት ማኮሊን ለዶቼቬሌ በስልክ ገልጸዋል። የብሪታንያ መንግስት ከኢትዮጵያ ጸጥታ ኃይል ጋር ያለው ግንኙነት አሳስቦናል። ብሪታንያ ብዙ መስራት አለባት። የኢትዮጵያ መንግስት ጨቋኝና አፋኝ መንግስት ነው። የአንዳርጋቸው ጽጌ በኢትዮጵያ የጸጥታ ኃይል ከዓለም አቀፍ ኤርፖርት ተጠልፎ በህገወጥ መንገድ ወደ ኢትዮጵያ እንዲሄድ መደረጉ ለዚህ አንዱ አይነተኛ ምልክት ነው። የብሪታንያ መንግስት ጠንካራ አቋም እንዲይዝ እንፈልጋለን። እንደ ኢትዮጵያ ካሉ ሀገሮች ጋር በሚኖረው ግንኙነት የሚሰጠው እርዳታ ኢትዮጵያ የራሷን ህዝብና የውጭ ዜጎችን እንዳንዳርጋቸው ጽጌ ያሉ ሰብአዊ መብት እስካከበረች ድረስ መሆን አለበት። የሶስት ልጆች አባትና የብሪታንያ ዜግነት ያለውን አንዳርጋቸው ጽጌ በኢትዮጵያ የጸጥታ ኃይል ከዓለም አቀፍ ኤርፖርት ተጠልፎ በህገ ወጥ መንገድ ወደ ኢትዮጵያ እንዲሄድ መደረጉ እና ግልጽ የሆነ የህግ እርዳታ አለማግኘቱ ፍጹም ህግ ወጥ ነው። የብሪታንያ የውጭ ጉዳይ ቢሮ ጠንካራ አቋም በመያዝ ምሳሌ በመሆን አንዳርጋቸው ለልጆቹ እንዲመለስ ያደርጋል የሚል ተስፋ አለኝ ብለዋል። ዲ የውጭ ጉዳይ ቢሮ ቃል አቀባይ ትናንት ባወጣው ጋዜጣዊ መግለጫ ኢትዮጵያ በርካታ ቁጥር ያላቸው የሰላም አስከባሪ ኃይል ከሚያቀርቡት ሀገሮች መካከል አንዷ መሆኗን ገልጸው በጎረቤት ሀገር ሶማሊያ አልሸባብን ለመዋጋት በሚደረገው ትግል ጽኑ ተሳታፊ መሆኗን ጠቅሰዋል። በአካባቢው መረጋጋት ለመፍጠርና የብሪታንያን ፍላጎት ለማስጠበቅ መሰረታዊ እንደሆነ አስታውቀው የሰላም አስከባሪ ኃይሎችን ማሰልጠን ከንዳርጋቸው ጽጌ ወይም ከሌላ ጉዳይ ጋር የሚያያይዘው የለም ሲሉ ገልጸዋል። በብሪታንያ የውጭ ጉዳይ ቢሮ ስለ ጉዳዩ ለማናገር ያደረጉት ሙከራ ለጊዜው ባይሳካም በመረጃ ነጻነት መብት አንቀጽ 002 መሰረት ለቀረበ ተመሳሳይ ጥያቄ በድህረ ገጻቸው ላይ የሰጡት ምላሽ ይህን ይመስላል። የውጭ ጉዳይ ቢሮ ለኢትዮጵያ የሚሰጠው እርዳታ አንዱ ምክንያት በሀገሪቱ ያለውን የሰብአዊ መብት ጥሰት ለመቀነሱ ኖ ሳለ በሀገሪቱ የተቀሰቀሰውን አለመረጋጋት ተከትሎ በተደረገው የአስቸኳይ ጊዜ አዋጅ የተፈጠረው ኮማንድ ፖስት ሰላሳ ሺህ ሰዎችን ለስር መዳረጉን ጠቅሶ የኮማንድ ፖስቱ ኃላፊ ሲራጅ ፈጌሳ የዚህ ድጎማ ፕሮግራም ምሩቅ ናቸው። ሌሎች የኮማንድ ፖስት አባላትም የዚሁ ድጎማ ተጠቃሚ ናቸው። በአደባባይ በሚታየው በሀገሪቱ ያለው የሰብአዊ መብት ረገጣ ይህ ፕሮግራም ይቀጥል እንደሆነና ፕሮግራሙ ያሳየውን ውጤት ግምገማ አካሄደው እንደሆነ ለሚኒስቴር መስሪያ ቤቱ በጽሁፍ ላቀረበው ጥያቄ የአፍሪካ ክፍል ጉዳይ በጽሁፍ ሲመልስ ለ2017 የሚደረገው የገንዘብ ድጎማ ከሚቀጥለው ዓመት መጨረሻ እንደሚቀጥል ነገር ግን ከዛ በኋላ ያለው ፕሮግራሙን በሚያስገደው በመከላከያ ሚኒስቴር ጉዳዩ የሚታይ እንደሆነ ገልጸው አሁን ያሉት ተማሪዎች የ18 ወራት ስልጠና ሂደት በኋላ ገና የመጀመሪያ ደረጃ ላይ በመሆናቸው ሚኒስቴር መስሪያ ቤቱ እስካሁን ግምገማ እንዳላደረገ በድህረ ገጹ በጽሁፍ አስፍሯል። ለዶች ቬሌ ራዲዮ ሀና ደምሴ ለንደን